አንቲ ውእቱ ዘኮንኪ ጽርሐ ቅድሳት ወመቅደሰ ቅድስተ ቅዱሳን ወመንጦላይተ ብርሃን ወመንበረ ስፋት ዘይተረጐም አስተማሰልናኪ ኦ ቅድስት ማርያም በመቅደሰ ቅድስተ ቅዱሳን በይንተ ቅዱስ መንፈስ ዘመጽአ ላዕሌኪ ዋይለ ልዑል ጸለለኪ ወመንጦላይተ ብርሃን ሰበን ተሰውረ ቃለ አብ ኢየሱስ ክርስቶስ መድኃኒ ነፍሰ ክርስኪ እግዚአ ኩሉ ዘመድ ዘይሴብዎ መላይት ወሊቃነ መላይት አጋይቶ ስልጣናት ኃይላት መናብርት ወመኳንንት ወሰቦ ለርኪ ወልደኪ በዲበ ምድር በውስተገል ኮለሎቺ ችሩቤል ለብዙኃት ታይንት ሆሙ ወስራፊል ለስድስቱ ክነፊ ሆሙ ወደምና ተብርሃን ወዱኪ ሊቃነ ምላይት ወረሰራዊተ ምላይት ዋራ ሰማይ ቆሙ ቅድሜኪ በፍርሃት ወብራድ ወበየ በካል ስብሃት ወደሱቺ ችሩቤል ወስራፌል ዘይኮነ እምስባት ሆሙ ዘውስተ ሰማያት وين سلاتي هم زتكا تو صبريو زي كلو فطراتات زي نبرس نجي وزي سيسي لو كلو فطرات يتابو هالي بكي كما سان حاسسو وستارا وبهيرك ومنفس قدوس كما تكات وصبريو, وصبريو تتناو على اي على الو اي انت هم سافو كنا فيهم وسبو لو زي لك زي, زي, زي كلو بسمات وعادي رويكي بوستلات